ግራ አጋቢ ነው፣ ግን ለአዲስ ይቱ አፍሪካዊት ሀገር ፖለቲከኞች በእርግጥ እንግዳ አይደለም። እየተደራደሩ ይዋጋሉ፣ እየተስማሙ ይፋረሳሉ፣ እየተወያዩ ይጣላሉ። የአራት ዓመት ከመንፈቁ የሀገሪቱ የነፃነት ታሪክም መሳ ለመሳ ነው የሰላምና የጦርነት ለዛሬ በተያዘው ቀጠሮ ለ ሰላሳ ወራት ይጸናል የተባለው የብሔራዊ የአንድነት መንግስት ተመስርቶ ቢሆን ኖሮ የሰላም የጦርነት መሳ ታሪክ ይለውጣል ነበር ተስፋው። ሌላም ተስፋ ነበረ። ጀኔራል ሳልቫኪርና የአሁኑ ቀንደኛ ጠላታቸው ዶክተር ሪክማቸር እንደ ቅድመ ሁለት ዓመቱ ፕሬዝደንትና ምክትል ሆነው ግራ ቀኝ ተቀምጠው ለ12 ሚሊዮን ህዝባቸው የሚታዩበት አጋጣሚ ነበረ። ሶስተኛም ተስፋ ነበረ ከኪር ወገን 16 ከማቼር 10 ታስረው ከተለቀቁ ሁለት ከትናንሽ ፓርቲዎች ሁለት ድምር 30 ሚኒስትሮች ይሾማሉ የሚል ተስፋ። አማጽያኑ ጁባ ሲገቡ ህዝቡ በክብር እንዲቀበላቸው ፕሬዚደንት ሳልቫኪር ያደረጉት ጥሪም ተስፋ ደስታውን የሚያጠናክር ነበረ። ወንድሞቻችሁ፣ እህቶቻችሁና ልጆቻችሁ ወደ ሀገራቸው ወደ ደቡብ ሱዳን ሲመለሱ በደስታ እንድትቀበሏቸው ጠይቃለሁ። በቅን ልቦና በርቀ ሰላምና በይቅርታ መንፈስ ተቀበሏቸው። ያለፈውን እርሱት፣ አዲስ ገጽ ክፈቱ። አንዳችሁ በሌላችሁ ላይ መተማመንን አሳድሩና በሰላምና በመፈቃቀር ነው። ሁሉም ግን ቢያንስ ለዛሬም ነበርና የሚባለው የመንግስት መመስረቻው ቀጠሮ ያለመከበሩ ምክንያትም እንደ ደቡብ ሱዳን ታሪክ ፖለቲከኞቿ ግራ አጋቢ ነው። መንግስት እንደሚለው የአማጺው ቡድን ተደራዳሪዎች ከጁባ ፓጋካ ወደሚገኘው ዋና ሰፈራቸው እንዲመለሱ መሪያቸው ሪክ ማቸር ጠርተዋቸዋል። የማቸር ወገኖች ደግሞ የመንግስት ወካዮች ጫና እያሳደሩብን ነው ባዎች ናቸው። ብሔራዊ የአንድነት መንግስቱ በተያዘለት ቀን ዛሬ ባለመመስረቱ የተናደዱት የዩናይትድ ስቴትስና የአውሮፓ ህብረት ባለሥልጣናት በፋንታቸው በጁባው ድርድር የሚካፈሉትን የአማጺ ተወካዮች የመጓጓዣ የመኝታና የቀለቦ ጭን አንከፍልም ብለዋል። የኪር መንግሥት አስሮ የፈታቸው የገዢው የኤስፒኤልኤም ፓርቲ የቀድሞ ዋና ጸሐፊ ፓጋን አሙም ግን አሁንም ተስፋ አላቸው። I'm optimistic that peace will come. ተስፋ አለኝ ሰላም ብዙ ሰዎች ከጠበቁት ጊዜ ቀድሞ ይሰፍናል። ፍትህ እንዲጸና በተለይ ሰለቦች ፍትህ እንዲያገኙ ተጠያቂነትና ፍትህ መኖር አለበት። የተጠያቂነትና የፍትህ መኖር የሀገሪቱን ቁስል እንዲሽርም ያስችላል። ተጠያቂነት መኖሩ አስፈላጊ ነው፤ ምክንያቱም ደቡብ ሱዳን እስካሁን ያየቻቸውን እንደ ጭፍጨፋና ዘር ማጥፋት የመሳሰሉ ከፍተኛ ጥፋቶች እንዳይደገሙ ለመከላከል ይረዳልና። የፖለቲካ ተንታኝ አብርሃም አዎሌች ደግሞ የደቡብ ሱዳን ፖለቲከኞች አሁን ባይስማሙ እንኳን ከለየለት ጦርነት አይገቡም ባይ ናቸው። እዚህም እዚያም መቆራቆስ ይኖር ይሆናል። ቶሎ ያቆማል ብዬ አላስብም። ይህ ማለት ግን እስካሁን እንደነበረው ሙሉ ጦርነት ይከፈታል ማለት አይደለም። ያም ሆኖ ግጭቶቹ ከሰፉና ከተደጋገሙ ተፋላሚ ኃይላት ስምምነታቸውን አፍርሰው ወታደራዊ የበላይነት ለማግኘት መዋጋታቸው አይቀርም። እናም ጦርነትም ሰላምም የለም ደቡብ ሱዳን